ኤርትራ በኮቪድ-19 ምክንያት ከአንድ ዓመት በፊት አቋርጣው የነበረው አህጉራዊ በረራ በመጪው ሚያዝያ አጋማሽ እንደሚጀመር የትራንስፖርትና መገናኛ ሚኒስቴሩ ትናንት አስታውቋል። ብርሃነ በረከ ከአስመራ ተጨማሪ አለው። ይህ ለሙከራ መሆኑ የተገለጸው የአየር በረራ በሳምንት አንዴ ዱባይ አስመራ፣ እንዲሁም አዲስ አበባ አስመራ የሚደረግ ሲሆን በየጊዜው እየተገመገመ አስፈላጊ እርምጃዎች እንደሚወሰዱም የትራንስፖርትና መገናኛ ሚኒስቴር ገልጸዋል። በመመሪያው መሰረት የአየር መንገዶችና ተጓዦች በጤና ሚኒስቴር የወጡና ሌሎች መመሪያዎችን እንዲያከብሩና ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ነው። በመመሪያው መሰረት የአየር መንገዶቹ በሰባ ሁለት ሰዓታት ውስጥ የተደረጉ የኮቪድ-19 የምርመራ ማረጋገጫ ሰነዶችን ወይ ፒአርሲ ቴስት የያዙ ተጓዦችን ብቻ እንዲጭኑና ማረጋገጫ ሰነዱም ከተፈቀደለት ሕጋዊ ተቋም የተሰጠ መሆኑን የማረጋገጥ ኃላፊነት እንዳለባቸው አመልክተዋል። ከውጭ አገር ወደ ኤርትራ የሚመጡ ተጓዦች ከመነሳታቸው ሰባ ሁለት ሰዓታት በፊት ከተፈቀደለት ሕጋዊ ተቋም የኮቪድ-19 ምርመራ ማረጋገጫ ሰነድ መያዝ እንዳለባቸው ያስታወቀው የሚኒስቴር ጽህፈት ቤቱ ተጓዦች አስመራ ዓለም አቀፍ ማረፊያ ሲደርሱ አስቸኳይ ወይ ፈጣን ምርመራ ራፒድ አንቲጂን ቴስት ካደረጉ በኋላ ለሰባት ቀናት በሆቴል ውስጥ እንዲቆዩ እንደሚገደዱ አስታውቋል። ከኤርትራ ወደ ውጭ ሀገር የሚጓዙ መንገደኞችም ከመነሳታቸው በፊት የኮቪድ-19 ምርመራ ማረጋገጫ ሰነድ ማቅረብ እንዳለባቸው ያመለከተው የኤርትራ ትራንስፖርትና መገናኛ ሚኒስቴር ተጓዦች ሙሉ ወጫቸውን ራሳቸው እንደሚሸፍኑና ጉዞውም በኤርትራ የኢሚግሬሽን ህግ መሰረት ተፈጻሚ እንደሚሆን አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ